The Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19፣ በ22ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ቲቪ መጋዚን የሚባል ከሬዲዮ እየሄድኩ ዛ ኢንተርቪው አደርጋለሁ። ስለ ፍሎሃ ነበር። ለካ አቶ ፍሎሃ ብዬዋለሁ። አቶ ፍሎሃ በዛ መቼም አቤት አቤት ብዙ ነገር የመጣል። እሱን አስታውሳል። ይልቅ አንድ የምታወቅበት አሁን አንጋፋና ነባር ጋዜጠኛ ተክሉ ታቦር ብዙ ትውስታዎች ይኖራቸዋል። በኢትዮጵያ ማስታወቂያ ሚኒስቴር ሶስት መምሪያዎች በከፍተኛ ኃላፊነት አገልግለዋል። ግለ ታሪካቸውንና የሙያ ተሞክሯቸውን ያውጉናል። በተጨማሪም የፊታችን ቅዳሜ ሳምንት ልዩ የአክብሮት ቀን ስለተዘጋጀለት ስለ አንጋፋው ጋዜጠኛ ሙሉጌታ ሉሌም የሚሉን ይኖራቸዋል። ክቡር አቶ የትነቃቸው ተሰማ የእጅ ሰዓታቸውን ተናዛውልኝ ሞተው አሁን ቤቴ ውስጥ በክብር ይገኛል። የንጉሴ አክሊሉ መስኮት ዛሬ አንድ እንግዳ ያስተዋውቀናል ፋንታሁን ኃይሌን የጋዜጠኛ ወሬ በዛ እንዳነባል እንጂ የንጉሴም እንግዳ ታዲያ ጋዜጠኛ ነው ምርጥ ግጥማችን በየዝግጅቶቹ ጣልቃ የሚሰሙ የተመራረጡ ሙዚቃዎችም ተከሽነው ተዘጋጅተዋል ከሁሉም ቅድሚያውን በአክብሮት ስለሚቀርበው ሰላምታችን እንስጥና እንደምን ሰነበታችሁ እንደምን ሳመሻችሁ እኛ ደህና ነን ዘና ብላችሁ አብራችሁን ቆዩ እንላለን። የዛሬ የመጋቢት 18 ቀን 2008 ዓመተ ምህረት የራዲዮ መጽሔት ፕሮግራም ከሚያቀነባብርልን ከንጉሡ ታምሬ ጋር አዘጋጅና አቅራቢዎቹን የአዲሱ አበበና እኔም አሉላ ከበደ መልካም ቆይታ ብያል። ቦታውን ለተረኛ ዜና አንባቢ እንለቃለን። እንዳትሄዱ፣ ተመልሰን እንመጣለን። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳሐዬ ነኝ። የሶሪያ መንግስት ኃይሎች በሩሲያ ኃይሎች እርዳታ ፓልሚራ የተባለችውን ጥንታዊት ከተማ አስመልሰው አስመልሰዋል። ጽንፈኛ ቡድን ይህን ዜና ያስታወቁት የሀገሪቱ የመንግስት ሚዲያና ተቃዋሚዎች ሲሆኑ እስላማዊ ቡድን ስትራቴጂያዊ ለእስላማዊ ቡድን ስትራቴጂያዊ ሽንፈት ነው። ይህ ትልቅ ስኬት ነው። የሶሪያ ወታደራዊ ኃይልና አጋሮቿ አሸባሪነትን በመዋጋት ረገድ ያላቸውን ብቃት ያረጋግጣል ሲሉ የሶሪያው ፕሬዚደንት ባሸር አልአሳድ አስገንዝበዋል። ፕሬዚዳንቱ ይህን ያሉት በደማስቆ ከፈረንሳይ ምክር ቤት መልእክተኞች ጋር በተናገሩበት ወቅት ነው። የሶሪያ ወታደራዊ ኃይል በበኩሉ ፓልሚራ ከተማን ማስመለስ ለጽንፈኛው ቡድን ሞት ነው ብለዋል። ጽንፈኛው ቡድን ከተማይቱን የያዘው ከአስር ወራት በፊት ሲሆን በርካታ ከተማይቱ የነበሩትን ወደ 2000 ዓመታት የሚጠጋ ዕድሜ ያላቸውን የማይተኩ ቅርሶችን ደምስሷል። የሶሪያ ወታደራዊ ኃይል ዴር ኢዞርና ራካን በሚያጠቃልሉ በርካታ አካባቢዎች በጽንፈኛ ቡድን ላይ የሚካሄደውን እንቅስቃሴ ለማስፋት ፓልሚራ ከተማን ማዕከላዊ ሰፈር አድርጎ እንደሚጠቀምባት አስታውቋል። ለንደን ያለው የሶሪያን ጉዳይ የሚከታተል ተቃዋሚ ቡድን እንደሚለው በውጊያው አራት መቶ የእስላማዊ ቡድን አማጽያን ሲገደሉ አንድ መቶ ሰማኒያ የሶሪያ ወታደሮችና አጋር ተዋጊዎች ሞተዋል። የበልጅም ጸረ ሁከት ፖሊሶች ጽንፈኛ ቀኞች ያካሄዱትን ጸረ መጤዎች ተቃውሞን ለመበተን የውሃ ግፊት ኃይል ተጠቅመዋል። ሰልፈኞቹ በሀገሪቱ የተፈጸመው የሽብር ጥቃት ሰለባ የሆኑትን ሰዎች ለማሰብ በማዕከላዊ ብራሰልስ ከተሰበሰቡት ሰዎች ጋር ተፋጠዋል። አንድ የጽንፈኛው ቀኞች ቡድን ዛሬ ሰዎቹ የተሰበሰቡበትን አደባባይ ለአጭር ጊዜ ይዞ በሐዘነተኞች ላይ የናዚ ሰላምታ በማሰማት የስድብ ውርጅብኝ አድርሷል። ጸረ ፍርሃት ጉዞ የተባለ ቡድን ዛሬ ሰልፍ እንዲካሄድ ቀጠሮ ተይዞ ነበር። ይሁንና ባለሥልጣኖች ሰልፉ ከጥቃቱ ጋር ለተያያዘው ምርመራ የተመደበውን ገንዘብ ስለሚጋራ ቢቀር ይሻላል በሚል ሰርዘውታል። ያም ሆነ ግን የተወሰኑ ሐዘነተኞች በአሸባሪው ጥቃት የሞቱትን ለማሰብ በከተማይቱ ማዕከል ባለው አደባባይ መሰባሰባቸው አልቀረም። የጋና ፖሊስ ለፕሬዝዳንታዊ ተወዳዳሪዎችና ለምክትል ፕሬዝዳንትነት አብረዋቸው ለሚወዳደሩ የጸጥታ ጥበቃ እንደሚያደርግ የጋና የፖሊስ አገልግሎት የሕዝብ ግንኙነት ኃላፊ ሴፎስ አርተር ገልጸዋል። ከሶስት ዓመታት በፊት ለፕሬዝዳንታዊ ተወዳዳሪዎች ጥበቃ እንደተደረገው ሁሉ አሁንም እንደሚደረግ ነው የተገለጸው። አንዳንድ ፖለቲከኞች በሚዲያ የሚናገሩት ነገር ውጥረት እያሰፈነ በመሆኑ ፕሬዝዳንታዊ ምክር ቤታዊና የአካባቢ ምርጫ በሚካሄድበት ወቅት ግጭት ሊነሳ ይችላል የሚል ስጋት በአንዳንድ ሚዲያዎች ሲጠቀስ ቆይቷል። ቃል አቀባዩ ግን ግጭት የሚነሳ አይመስለኝም ብለዋል። ላሆር በተባለችው የፓኪስታን ምስራቃዊት ከተማ ዛሬ ምሽት ሰው በበዛበት መናፈሻ ቦታ ላይ በተፈጸመው የአጥፍቶ ጠፊ ፍንዳታ ቢያንስ አምሳ ስድስት ሰዎች ተገድለው ከሁለት መቶ በላይ እንደቆሰሉ የፓኪስታን ባለሥልጣኖች ገልጸዋል። የጥቃቱ ሰለባ ከሆኑት መካከል ሴቶችና ልጆች እንደሚገኙባቸው የፑንጃብ ክፍለ ሀገር አስተዳዳሪ የጤና ጥበቃ አማካሪ ሳልመን ራፊክ ጠቁመዋል። ወደ አካባቢው ሆስፒታሎች ከተወሰዱት መካከል በከባድ የቆሰሉ ሰዎች እንዳሉባቸው ተናግረዋል። እማኞች እንደሚሉት የፋሲካ በዓልን በሚያከብሩ ክርስቲያኖችም በፍንዳታው ወቅት በመናፈሻ ቦታ ነበሩ። ይሁንና የአጥፍቶ ጠፊው ኢላማ ውህዳኑ ክርስቲያኖች ይሁን አይሁኑ አይታወቅም። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ሆኖም ጽንፈኛው የፓኪስታን ታሊባን ተጠርጣሪ ሆኗል። በሌላ ዜና ደግሞ የሃይማኖት ስም ማጥፋት ሕግ እንዲሻሻል የጠየቁ የክፍለ ሀገር አስተዳዳሪን የገደለ ሰው ባለፈው ወር በስቅላት መቀጣቱን በመቃወም በብዙ ሺህ የሚቆጠሩ አብዛኞቹ የእስላማዊ ፓርቲ ተከታይ የሆኑ ሰዎች በኢስላማባድ ሰልፍ አካሂደዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ የራዲዮ መጽሔት ዝግጅት ነው። በራዲዮ መጽሔት የጊዜ ሰለዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ በል ደህና ደርልኝ እንደሚተኛ ሰው መሸ ቤቴ ገባሁ። ብርድ ልብሴን ገፈፍኩ ጨምድጄ ረገጥኩት፣ እንደ ወለል ምንጣፍ አንሶላይን ጣልኩት። ሸሚዝና ኮቴን ሱሪዬን አነጠፍኩ፣ ፍራሽን ጠቀለልኩ፣ አልጋዬን ተሸከምኩ። ፒጃማ እንደ መብራት አበራሁ አጠፋሁ፣ ጫማዬን እንደ በር ቈለፍኩና ከፈትኩ። ዝብርቅርቄ ወጣ እንቅልፍ እንደ መንገድ እንደሚጀምር ሰው ጊዜን ተሸክሜ ወለሉ መሃል ቆምኩ። ቅን ቀልቤን ማጣቴ፣ ቅጥ አምባሬ ጠፍቶ ግራ መጋባቴ፣ እብድ የበላው በሶ መስዬ መቅረቴ፣ ለምን ይመስልሻል በዛሬዋ ምሽት ይህ ሁሉ የሆነው? በል ደህና ደርልኝ ስላልሽኝ ብቻ ነው። በሳምንቱ ምርጥ ግጥም ዝግጅታችን እንጀምረናል። ስውር ስፌት ከሚለው የነቢይ መኮንን ያገኘናት ናት። እናመሰግናለን።

Altyazı M.K. The money ግርማ በጣም የተስማማኝ ዝ ነው ው በረስሜን ካላ ዜመ ልብሽ ቃል አውጥቶ ይላል ከግርማ ዜማ ምናልባትም ከግጥሙም የሚስማማ ይመስለኛል። አዲሱ በጣም በጣም ዜማውም ምኑ ምኑም ተስማምቶኛል። እናመሰግናለን። ትውልድና አስተዳደግ የዛሬ ሰባ ስምንት ዓመት አዲስ አበባ ፊት በር የስምንት ልጆች አባት የሆኑበትን ትዳር ደግሞ 15 ዓመት ከሶስት ወር ጀመሩት። በሶስት የተለያዩ የማስታወቂያ ሚኒስቴር መምሪያዎች በመዘዋወር በጋዜጠኝነት ሙያ ለ29 ዓመታት እዚህም ኢትዮጵያም እያሉ ባሉበት የጡረታ ዘመናቸው ለንባብ የሚበቃ አንድ ግሩም መጽሐፍ እያዘጋጁልን እንደሆኑም ነግረውናል። በሙያም በዕድሜም አንጋፋችን ቢሆኑም ታዲያ በአንትታችን ልናርቃቸው አልፈለግንምና አንተ እያልን ነው ያዋየ ናቸውና ድፍረት ይሆን ይመቻቸው። ሲሆን ልጆቼ በሙሉ ባለቤቴም ጭምር ጋሽ ተክሎ ነው የሚሉት። ለእኔ ይመቸኛል፣ እናንተም ይመቻችሁ ነው ነገሩ። አዲሱ መሰለኝ ጥቂትም፣ አንተ ነህ እንጂ እኔ ማ ጥንቱን ለምጀዋለሁ። ጋሽ ተክሉ ነው ምለው፣ ለእኔም ተፈቅዷልና ዛሬ አዲሱ አንተ ታይን እተዋል። ባይሆን ግን እየተለዋወጠ ያስቸግረኛል። ይሻልሃል

Pe, e tu ye ለምን ከማስታወቂያ አገባባቸው አንጀምርም፣ አዲሱ መልካም ጋሽ ተክሉ እንዴትና መቼ ነበር ብለን እንግዲህ ጥያቄ ልን ጀምር ነው። ጋዜጠኛ ለመሆን ጋሽ ተክሎ ያቀድከው ወይም ምን ገፋፍተው ነው? እንዲያውም ከዚያ በፊት ታዲያ፣ አዲሱ እሺ፣ ምን አሰብ ካሉላ በአስራ አምስት አመቱ ሚስት ያገባ የልጅነት ታሪክ መስማት ደስ አይል ብለህ በልጅነቱ ያገባ ድንቅ ነው። ለምን ከልጅነትህ ታሪክ ካስተዳደግህ አንነሳም ታዲያ ጋሽ ተክሎ። እኔ የተወለድኩት አዲስ አበባ ፊትወርክ ከሚባለው ቦታ ነው። ነሐሴ የ30 ቀን 1930 ዓ ም ነው የተወለድኩት። እድገቴም አዲስ አበባ ውስጥ ነው። እናቴም አባቴም በንግድ ሥራ የተሰማሩ ስለ ነበሩ አዲስ ከተማ ካሳ ገብረቤት አጠገብ የአሁኑ ካሳ ገብሬ ሳይሆኑ በኢጣሊያ ጊዜ ወይም በእኛ ጊዜ የነበሩ እኔም በቅጡ አላውቃቸውም። እዛ አካባቢ ነው ተው ልጅ ያደግኩት። አባባ ለሰፈርም ልጆች ለእኛም ሲል ቄስ ቤት ውስጥ ቀጥሮ ተማር ወደ ኋላ ጊዜ ደግሞ በየነ መርር ትምህርት ቤት ተምሬያለሁ። ወንድሜም እዛ በየነ መርር ትምህርት ቤት ይማር ነበር። ታላቅ ወንድሜ ፈለቀ ታቦር በኋላ ጀነራል ሆኖ በሱዳን የኢትዮጵያ አምባሳደር ነበር። ኢህአዴግ አዲስ አበባ ሲገባ እዛን ጊዜ ወደ አሜሪካ መጥቶ ታሞ ሞተ። እሱ እሱ ትምህርቱን ሲቀጥል እኔ ወደ ንግድ ስራ ወሰዱኝ እናትና አባቴ ድርተራ የሚባል ነበር። አሁን እሱም ፈርሰዋል። ፍርስራሹ ላይ ደርሽ ፎቶግራፊ ያነሳሁት አለ። ምናልባት እግዜር ከፈቀደ መጽሐፍ የጻፍኩት ለህትመት አዘጋጅቸዋለሁ እዛ ላይ ይገለጽ ይሆናል። ከዛ በ1946 ዓመተ ምህረት ነው በ15 ዓመት ከሶስት ወር ሚስት ያገባሁት በጠቅላላው እግዜር ይመስገን ስምንት ልጆች ነው ከባለቤቴ ጋር ያፈራ ነው። በአስራ አምስት አመት ነው ያገባው፣ በአስራ አምስት አመት ከሶስት ወር ይገርም ነው። ህዳር አይደለም። በኢትዮጵያ በተለይ ለወንድ ልጅ የተለመደ አይደለም በጣም እንኳን አዲስ አበባ ውስጥና፣ ምናልባት ገጠር ውስጥ ሊሆን ይችላል። በጣም የሚገርም ነው። እሺ፣ የአሁኗም ባለቤቴ የወርቅ አፈራሽ በየነን አጭተውልኝ በባህላዊ መሰል ያላውቃትም፣ እሷም አታውቀኝም። ታጭታ እናቴ ዳረችኝ። ከዛ እሷ ወደ ጂማ ሄደች እናቴ ከአጠገቤ ስትሄድ መቋቋም አልቻልኩም ወደ ጂማ እናቴ ያለችበት ቦታ ሄድኩኝ እዛ ያሳለፍኩትን ውጣ ውረድ በሌላ ጊዜ ምናልባት ይሆናል ምክንያቱም ብዙ ነው ነገሩን ለማሳጠር ምክንያቱም እያንዳንዱን ነገር በዝርዝር ከተሄደ መጽሐፍ ውስጥ ይገባል ማለት ያን ያህል ሊሄድ ይችላል እቁብ ገብቼ ነበር እጣ ይደርሰኛል በአራተኛው ጊዜ በኋላ ዋስ የሚሆነኝ ሰው ጠፋ በጣም በጣም አዘንኩ። አንድ ከመሃል ዋሴ ሁን ብዬ ያላልኩት የሚያውቀኝ ብድግ ይልና እንዴ፣ እናንተ ለእናቱ እንኳን ስትሉ አትዋሱትም ወይ? እሷ እንግዲህ የንግድ ስራ ጀምራ ስለነበረ በአካባቢው መታወቅ የጀመረችበት ጊዜ ነው። ምን ይዋሰዋሉ ብሎ ይዋሳል። አሁን አቅጣጫውን የለወጠበትን ለማመልከት ብዬ ነው ይህን የምናገረው። በኋላ በሌኔ ወንድም የአሪስጥህ ገንዘቡንም እኔ አልፈልግም ለእናቴ ሄድና ስጥ ዬ ለሱ ሰጠሁት። መጥቶ እሱ ገንዘቡን ሰጠ። ለእናቴ ነገርኳት። የሚዋሰኝ ሰው ጠፋ፣ እኔ እንደዚህ ባለ ሁኔታ ላይ ልቀጥል አልችልም፣ እና እስቲ ትንሽ ጊዜ ልረፍ ፍቀጅልኝ አልኳት። መጨረሻ ላይ አንድ ጃለታ ኡርጌሳ የሚባል ጓደኛዬ አሁንም በሕይወት አለ። ጸጉር ያስተካክል ስለነበረ እሱ ጋር ነው የምስተካከለው። ወረቀት ሲይዛ አየዋለሁም ሁልጊዜ ደብተር ከደብተር አይለይም። አንድ ቀን ጠይቀው ነበር። በርጃ አለ ምንድን ነው የምታረገው ስለው ይማራለሁ፣ ማታ ማታ እማራለሁ አለ። አሁን ያትዝ ብሎኝ፣ አንድ ቀን ተክሉ ለምን አንተ አትማርም? ይሄ ሁኔታውን ስነግረው ንግድ ትቻለሁ ብዬ ስለው፣ ለምን አትማርም አለ። ያስገቡኛለሁ ይሄ እንደ ለምን አያስገቡህም? ሂድ እንዲህ እንዲህ እንዲህ እንዲህ ያለ ነው፣ ማታ ትምህርት ቤት መግባት ትችላለህ አለኝ። ማታ ትምህርት ቤት ጀመርኩ። ዝርዝሩ ብዙ ነው። በእንዴት ያለ መንገድ ጥሩ ጥሩ መምህራን የነበሩበት ለሰው አሳቢ የሆኑበት እንትን ነው። ገባሁ እዛ ማታ ትምህርት ቤት ይህ ትምህርት ቤት ገባሁ። ጅማ ነው ጅማ ሚያዝያ ሀያ ሰባት አንደኛ ደረጃ ትምህርት ቤት። አሁን ስሙም ተለውጧል፣ ምን እንደሚባልም አላውቅም። መደመር መቀነስ ማካፈል ነው የምችለው በመጠኑ እነ ኤቢሲዲ ያው ፊት በየነ መድር ትምህርት ቤት የነበርኩበት ጊዜ የማውቀው ነው። ግን እነኛ መምህራን ትልቁ ነገር እዚህ ላይ ነው። ቲቸር አስረስ ይባላሉ፣ አንደኛው። ከፍለው ከእነኛ እኩል ስላልደረስኩ ለእኔ እነሱ ጋር እንድደርስ ትምህርት ይሰጡኝ ነበር። እኔ ቀኑ ሙሉ በሙሉ እሱም ሳጠና ነው እንትን አንድ ወር ከምናምን ባልሞላ ጊዜ ውስጥ ከእነሱ ጋር እኩል ሆንኩ። ለእኔ ተብሎ የሚባል ነገር የለ። ከእነሱ ጋር ተማርኩ። በአንዱ ቀን የክፍለ ሀገሩ ዋና ስራ አስኪያጅ የትምህርት ማለት ነው፣ ሊጎበኙ ይመጣሉ። አንድ ጥያቄ አለኝ አልኩ። ምንድን ነው ጥያቄ ብለው ሲሉ፣ እኔ ቀን መግባት ፈልጋለሁ፣ አይፈቅዱልኝም ወይ? አሁን በሚያዩት ሁኔታ እዚህ ክፍል ውስጥ ነው ያለሁት። በጣም ደስ ይለኛል። ለምንድን ነው ስሙ? ለዲሬክተሩ ነግርላለሁ፣ ለማንኛውም ብለው ወረቀት በጥሰውም ሰጡኝ። ሄድኩ። እንግሊዛዊ ነው የትምህርት ቤቱ ዲሬክተር። ረዳቱ ኢትዮጵያዊ ናቸው ታፈሰ ፎሌ ይባላሉ ምናልባት እስካሁንም ድረስ በህይወት ይኖራሉ ሶስት አመት በፊት በህይወት እንደነበሩ አስታውሳለሁ አንዳንድ ጥያቄ ጠየቀኝ ያው የሚጠይቀኝን መልስ ሰጠሁት ሂድና ስሪቢ ግባ ይለኛል ወረቀት ጽፎ ስሪቢ ካላለፍክ የመጨረሻ ተርም ነው። በነገራችን ላይ የድሮ ተርም ታውቁት እንደሆነ ሶስት ተርም ነው። አንተ በተለይ መመር ስለሆንክ፣ ለጠ ታውቃለህ። እሱም ደግሞ እንትን ይላል። መጨረሻው ተርም ላይ ነው። ዝም ብዬ ነው እንትን የምለው። በኋላ አሁን ስሪ ቢን ካልቻልክ፣ ወደ ቱቢ ነው የምመልሰህ አለኝ። እሺ ያልኩት፣ ገባሁ። ሳያቸው፣ ልጆች ናቸው። ደግሞ በፊተኛው ጊዜ በንግድ ስራ የተሰማራሁ እንደመሆኔ የወርቅ የሰዓት የአለባበስ ብቻ ብዙ ነገር የተሟላ የአዲስ አበባ ልጅ እንደመሆኔ እንደዛ ነው። እንወ ገባሁ። ቁምጣ ሱሪ አሰፋሁ እነሱን ለመምሰል ከእነሱ ጋር እንድመስል እሱን አሰፍቼ ገባሁ። ሶስተኛ ቢ ሶስተኛ ቢ በመጨረሻው ተርም ላይ ለምንም እንደው ስገለባብጥ ስገለብጥ እነሱ የተማሩትን ምንም መጨረሻ ላይ ፈተና መጣ። ሶስተኛ ሁኜ ወጣሁ። በቃ አሁን ከዛን ጊዜ ጀምሮ እንግዲህ ብዙ ነው የሚሄደው። በአጭር ጊዜ ውስጥ ከአራተኛ ክፍል ተማርኩ። እንዲህ እያለ ሀይ ስኩል ጨረስኩ። ማስቦ የነበረው ዩኒቨርሲቲ ገብቼ በዛው ቀጥ ምክንያቱም ስለ ትምህርት ነው። እንትን እምለው ልጆቼ ምንም እንትን አይሉ። እናቴ ያለች ባለቤቴ ደግሞ በጣም ጎበዝና ሁኔታዎችንም መጨረሻ ላይ አዲስ አበባ ከመምጣቴ በፊት የከፋ ትራንስፖርት አክሲዮን ማህበር የሚባል ስራ እስካይ ብለው ቀጠሩኝ። ቦርዱ አየሁት። ብዙ እንትን የሚለይ ነገር አይደለም። ደሞዜን ጊዜ ርስጣቸው ሰጥተውኝ ወደ አዲስ አበባ ሄድኩ። አንደኛ ማስታወቂያ ሚኒስቴር ሬዲዮ ትሬኒንግ ሴንተር እዛ አመለከትኩ። ሌላ ደግሞ ፈተና ሲፒኤ ለሶስተኛ ሴክረተሪ ውጭ ጉዳይ ሚኒስቴር ማለት ነው። ይታያችሁ በማስታወቂያ ነው የዛን ሹመት ነው። አሁን ወደኋላ ጊዜ ባየሁት ሁኔታ ሶስተኛ ጸሐፊ መሆን ሹመት ነው። ምኑንም አላውቀውም። ለነገሩ ሄድ አስራ ሁለተኛ ክፍል ያጠናቀቀ ወይም ሁለተኛ አመት ዩኒቨርሲቲ እንትን ያለ ገባን ፈተና ተፈተን። በዛው መሀል ደግሞ ከፋ ክፍለ ሀገር የቴሌኮሚኒኬሽን ዋና ጸሐፊ ሰው ይፈልጉ ነበር። እዛም አመልክቼ ነበር። ጨረሻ ላይ በስንተኛው ጊዜ ውጭ ጉዳይ ለውጭ ጉዳይ ሚኒስቴር ሶስተኛ ጸሐፊ። ትንሽ ቆየና ደግሞ ሬዲዮ ትሬኒንግ ሴንተር እሱም ጠሩ፣ እሱም አለፍ ትንሽ ቆየና ደግሞ የከፋ ክፍለ ሀገር ቴሌኮሙኒኬሽን ምርጫ። እንግዲህ ሶስት ምርጫ በጣም የሚገርም ነው ለእኔ የሚገርመኛል። እኔ ጋዜጣ ጽፍ ነበር እዛ ተማሪ ቤት እያለሁ በማህበራዊ ኑሮ ጉዳይ ላይ በየጊዜው ጽፍ አለሁ እና ስሜቴ እዛ ውስጥ ና አነባለሁ ጽፍ አለሁ ጋዜጠኛ መሆን ነው የምፈልገው። አልፈልግም ያነ ወንድሜ ነው። እነሱም ደውለው ይሄ እንዲህ እንዲህ ነው ብሎ ይቅርብ። ከማላውቀው ይሄ ጋዜጠኛነት ስሜት አለኝ ብዬ ወደ ስተዋዘ ነበር ሬዲዮ ማሰልጠኛ እዛ ገባሁ። እዛ በኋላ እንግዲህ ሬዲዮ አስር ዓመት ቴሌቪዥን አስር 10 ዓመት በኋላ ደግሞ አጠቃላይ ማስታወቂያ ሚኒስቴር ውስጥ እንደዛ አድርገ ህይወቴን መራ። ጠቅላላ ስንት ሆነ? ማስታወቂያ ሚኒስቴር ውስጥ ወደ 30 ነው፣ ሀያ ዘጠኝ ዓመት ግድም ነው፣ 29 ከምናምን ነው። አሁን በጡረታ ጊዜ ማስታውስ። የስራ መጀመሪያህም ማስታወቂያ ሚኒስቴር ነው ማለት ነው? መጀመሪያውም መጨረሻውም ማስታወቂያ። ምንድን ነው የሰራኸው? የት መምሪያ ነው? ሬዲዮ ነው አይደለም? ሬዲዮ መምሪያ ነው። ምን ሰራ? መጀመሪያ ሬዲዮ መምሪያ አነብ ነበር፣ ተረጉም ነበር ለብዙ ጊዜ በአንባቢነት እና በተርጓሚነት የዛን ጊዜ እንግዲህ አሁን ዛሬ ብዙ ነገሮች የተደላደሉ ናቸው። የኮምፒውተር ዘመን ስለሆነ ምናልባት የአሁኑ ትውልድ ሊረዳውም አይችልም። ቴሌፕሪንተርም ይባላሉ። ከሱ ከሌሊቱ በአስር ሰዓት እንነሳል ከሌሊቱ በአስር ሰዓት እንነሳለን ያን ቦጭቀን አውጥተን ተርጉመን እንደገና ከዜና አገልግሎት ደሞ የሀገር ውስጥ እንትን ያለው እሱን እያደረግን እንሄዳል። ተርጓሚዎቹ እናንተው ነበራ። እኛው ነበርና እኔ አሁን ተርጓሚ ነበርኩ፣ አንባቢ ነበርኩ። ማስታወቂያ አንድ ሳንቲም ሳላገኝ ማስታወቂያ እንትን የሚል አቀርበል ስ ምንድን ነው ልዩነቱ? እኔ በምሰራበት ጊዜ እንደ አሁን ቆንጅት እኛ ጋ አለች ቆንጅት ዜና ክፍል ነበረች ከነ ፍራንሲስ ጋራ ዜና ይመጣል። እነሱ ይተረጉማሉ፣ እኛ ማንበብ ብቻ ነበረ። ድምጻችን ይዘና ይሄ አቡነ ጴጥሮስ ነው። ቀደም ብዬ ብስራተ ወንጌል ይባል የነበረው ጋር ሰርቻለሁ ከዳሪዎስ ሞዲ ጋር ነብሶን ይማር። ያኔ ልክ አሁን እንዳልከው ጋሽ ተክሉ ከፕሪንተሩ ላይ እናመጣለን፣ እንተረጉማለን፣ በጃችን እንጽፋለን። ታይፒስት አለን፣ ታይፕ ታረግልናለች። ዜና እናነባለን፣ ማስታወቂያ መሲያር አቡነ ጴጥሮስ ግን ተርጓሚ ና አንባቢ የተለያየ ነው። ና ይገርማል። እዛ እናንተ እየተረጎማችሁ እንደምታሻሽሏል ማለት ነው የእናንተ ጊዜ? አዎ የዛ እንግዲህ ቴሌቪዥን ስለ ሄድኩ ነው አዲሱ። አሁን እናንተ አልተለያየንም የምታቀርቡት ፕሮግራም ሆኜ ያለ ከታተል ነበር። ከዛ ከቴሌቪዥን እንደሱ ነበር የምናደረገው። እስቲ ለማስታወቂያ ገንዘቡን ትንሽ አይሰጡንም። እንደ ደሞዛችን አነስተኛ ነው፣ ግን አይደለም። ነብሱ ጥሩ ነህ ነበር ብዙ የሚያስተዋውቀው ሬዲዮ ውስጥ ጥሩ ነህ። ትልቅ እንትን ሊሰጠው የሚችል ሰው ነው። ጥሩ ነህ ማሞ፣ ምክንያቱም ሁልጊዜ እዛ ነው ውሎ እና ዳሩ ማለት ይችላል። እሱ ነው። በችግር ጊዜም ሁሉ ዜና አንባቢ ጠፋ፣ ዜና አንባቢ እሱ በአስራ ሁለት በቃ። የሚማርክ የሚስብ ጊዜ ነው። አቶ ተክሉ ማገሩ ነው ስሙ። የጥሩዬ ስሙ ጥሩዬ ይሉታል። ማገሩ ነው። ማገር ለቤቱ በቃ ደጀን ነው። እውነት ነው፣ እውነት ነው። እንደ ወደ አሉላ ከሜድ በፊት የቴት መምሪያ ውስጥ ሰራ ጋሽ ተክሉ፣ ማስታወቂያ ውስጥ፣ ማስታወቂያ ውስጥ፣ ሬዲዮ መምሪያ፣ ቴሌቪዥን መምሪያ ሕዝብ ግንኙነት እና ሕዝብ ግንኙነት መምሪያ ይሻለ የሚስብ ጊዜ ነው። አንድ የትምህርት ቤት አጀማመር ብቻ አይደለም። ትዳር ገና በታዳጊ ልጅነት ነው። የአስራ አምስት ዓመት የሚገርም ነው። አብረህ እስቲ የወቅቱን ኃላፊዎችም እያነሳሃለን እነሱ ምን እንደሚሉ ሬዲዮ ሆነህ ማና ለቃ ማ መምሪያ ኃላፊ ማ ሚኒስትር እንደነበር ቴሌቪዥን ስትሆን ህዝብ ግንኙነትም አለቆችንም ነካ ነካ እያደረክ የዛን ጊዜውን መንፈስ አሉላ እንዳለው እስቲ ንገረን። ሬዲዮ ውስጥ እንግዲህ እናሳምነው ምክትል የሬዲዮ የአማርኛው ክፍል ምክትል ኃላፊ ነበር። የተከበረ ሰው ነው። እኔም በጣም አከብረው ነው። በተለይ የሚታወቅ ዜና ሲያነብ የተልከሰከሰ እንለዋለን እኛ። ምክንያቱም አረፍተ ነገሩ አንዱ እዚህ አንዱ እዚያ እንትን ብሎ ባጫጭ ይሄ ሙያው የሚጠይቀው በአጭር ጻፈው አይደለም የሚለው፣ በአጭር ስጽፈው ቶሎ መልእክቱ ለማስተላለፍ የሚያመቸው። የተዝረከረከውን ዜና አሳምነው ገብረወልድ ሲያነበው በቃ ሌላ መልክ ነው የሚሰጠው። በጣም እንደው ውበት ያለው ነው፣ ተሰሚነት በግድ እንድትሰማው የሚያደረግህ የነበረ ጋዜጠኛ ነው። በተለይ ደግሞ የሚታወቅበት መዋየት መልካም የሚለው ፕሮግራም ነው። መዋየት መልካም ፕሮግራም ላይ መጨረሻም ያው ብዙ ነገር ያስከፈለው ይመስለኛል። በትክክል ይሄ ነው ያ ነው ብዬ ባልልም መዋየት መልካም ፕሮግራም እያዘጋጀ ኤዲት የሚያረገው የዜና እሱ ነበር። ከሱ ብዙ ነገርም ተምሬያለሁ፣ በተለይም ውይይት በመምራት በኩል እሱም በሕይወት ከተለየ በኋላ መዋየት መልካም ፕሮግራም እኔ ራሴም ሰራ ነበር። ኋላ ትንሽ ቆይቶ ነው ውይይት መድረክ ምን እየተባለ ስሙ ተለወጠ። አንዱ እሱ ነው። እሱ ይረዳሃል፣ ጋዜጠኛ እንደመሆኑ ለሚሆነው ነገር ሁሉ ይረዳሃል። እሱ በዚያን ጊዜ ከዜና አገልግሎት የሚመጡትንና የተተረጎሙትንም ይዞ ኤዲት አድርጎ ለሰዓቱ አስር ደቂቃ ነበር። የዛን ጊዜ ተምኖ በራሱ በሚያውቀው መንገድ ተምኖ ይሰጠናል። እኛ እናነባለን። አንዱ እሱ ነው። ሌላው ደግሞ አንዳቶ አቶ መኮንን አየለ የሚባሉ ለረጅም ጊዜ የአማርኛው ክፍል ኃላፊ ሆነው ነበር። ወደ መጨረሻ ጊዜ ጥሩ እድሜ አግኝተው ከዚህ ዓለም መለየታቸውን ሰምቻለሁ። አንዱ እሳቸው ናቸው። እሳቸው እንግዲህ የክፍሉ ኃላፊ ናቸው። በእኔ እንትን ከእኔ ጋር ባለው ግንኙነት እኔ ችግር አልነበረብኝም። ባለቆቼ በኩል ማሳምነው ፊት እንዳልኩት የሙያው ባለቤት ስለሆነ ነገሮችን ይገነዘባል። እንደየ አመጣጣቸው ማስተማርም ጭምር ነው ያለው። ተምሬያለሁ ብያለሁ። ሁለተኛው እሳቸው ናቸው። ከእሳቸው በላይ ያሉት ደግሞ እነ አቶ ነጋሽ ገብረ ማርያም የታወቁት ጋዜጠኛ የፕሮግራም ምክትል ስራ አስኪያጅ ተብለው ያሉ ናቸው እና አቶ ንጉሴ አብተወልድ አሁንም በህይወት አሉ ሁለቱም አሉ አቶ ነጋሽም ጭምር እሳቸው ደግሞ ዋና ስራ አስኪያጅ በነበሩበት ጊዜ ነው ሌላ እነ ሰለሞን ደሬሳም ወደኋላ ጊዜ መጥተዋል የፕሮዳክሽን ክፍል ምክትል ዋና ስራ አስኪያጅ ሆኖ እንትን ያለ ነው ከአለቆች ጋር ባለው ሁኔታ ችግር አልገጠመኝም ሁለት ማሳሰቢያዎች አሉን። ውይይቱ ቀጣይ ክፍል እንዳለውና ጋዜጠኛና ደራሲ ሙልጌታ ሉሌን ለማክበር ስለታቀደው ዝግጅት በምናቀርበው መሰናዶ ላይ ጋሽ ተክሉ ስለ ጋሽ ሙልጌታ ሊመሰክር እንደሚመለስ ማስታወስ እንወዳለን። It's በመግቢያችን እንደጠቆምነው ከስድስት ወራት በፊት የተለየንን አንጋፋ ጋዜጠኛ ደራሲና የብዕር ሰው ሙሉጌታ ሉሌን ለማክበር አንድ ህዝባዊ ስብሰባ ለመጪው ሚያዝያ አንድ ቀን 2008 ዓ ም ታቅዷል። በዚህ የፊታችን ቅዳሜ ሳምንት በሚካሄደው የአክብሮት ቀን የሙልጌታ ሉሌ የተለያዩ የሙያ ስራዎች ይታወሳሉ ለህዝብም ይቀርባሉ። ሙልጌታ ሉሌን በሙያውም በማኅበራዊ ህይወቱም የሚያውቁት የቤተሰብ አባላት የሙያ አጋሮችና ወዳጆች ምስክርነታቸውን ይሰጣሉ። በዕለቱ ማለዳ ላይ አጽሙ በጊዜያዊነት ባረፈበት ስፍራ ላይ የተሰራው ሀውልት ይገለጣል። ይህን የአክብሮት ቀን የሚያዘጋጀውን ኮሚቴና ቤተሰቡንም በመወከል ከአቶ አያልነህ እጅጉ ጋር ባጭሩ ተወያይተናል። ከህዝባዊ ስብሰባው ዓላማ ይነሳሉ። አቶ አያልነህ፣ በቅድሚያ ቮይስ ኦፍ አሜሪካ ይህን እድል ስለሰጠኝ በአቶ ሙሉጌታ ሉሌ የመታሰቢያ ዝግጅት ኮሚቴ ስም አመሰግናለሁ። ታላቁ የብር ሰው አቶ ሙልጌታ አብዛኞቻችን በምንጠራው ጋሽ ሙልጌታ በሞት ከተለየን እነሆ ወደ ስድስት ወር ገደማ መሆኑ ነው። ይህን ሳይታሰብና በድንገት ያጣነውን ብርቅ የኢትዮጵያ ልጅ አንደኛ፣ በህይወት ዘመኑ ለሀገሩና ለወገኑ ያበረከተውን አስተዋጽኦ በማሰብ አድናቆታችንን ለመግለጽ እና ለማመስገን ነው። ሁለተኛ፣ ምንጊዜም ሲታወስ የሚኖረውን የስነ ጽሁፍ ውጤትና ለትውልድ አስረክቦ ያለፈውን መልካም ስራ በተለያዩ ዝግጅቶች ለመዘከር የተዘጋጀ ህዝባዊ ስብሰባ ነው። አዲሱ በዚህ ላይ ስለ አቶ ሙሉጌታ አንዳንድ አስተያየት የሚሰጡ ወይም ንግር የሚያረጉ የተጋበዙ እንግዶች አሉ። እንደ ዋና ዋናዎቹን ማስታወስ ከተቻለ ነው እንጂ በሙሉ የሚጠራው ሰው መቼም በሙያ የሚያውቀው ሁሉ የሚጠራ ይመስለኛል። የተለያዩ ዝግጅቶች ይኖራሉ። በዋናነት በሁለት ልንከፍላቸው እንችላለን። የመጀመሪያው ማለትም ጠዋት በሀገሩ አቆጣጠር ወደ ቴንኤኤም አጽሙ ያረፈበት ቦታ ላይ በስሙ የቆመውን ሐውልት በቤተሰቦቹ በቅርብ ጓደኞቹና በሙያ አጋሮቹ ይመረቃል። ቀጥሎም ከቀኑ ሁለት ፒኤም ጀምሮ እስከ ስድስት ፒኤም ባለው ጊዜ ውስጥ ዋናው ፕሮግራም ማለትም ህዝባዊ ስብሰባው ነው የሚካሄድበት የሚሆነው በተለይ የእሱን የሙያ ክህሎትና አድናቂዎቹ ከተለያዩ ስቴቶችም የሚመጡ ከዚህ ከአካባቢያችንም የሚገኙ ይኖራሉ። ዝግጅቱ የተለያየ መልክ ያለው ነው የሚሆነው የእሱም ያለፉ ስራዎችን የሚያስታውሱና የሚያሳዩ ዝግጅቶቹም ይኖሩናል። በአጭሩ የተሳካ እንደሚሆን ተስፋ አለን እና እንዳልከው ተናጋሪዎች ይኖሩናል። የዝግጅቱ ቦታ የት ነው የሚሆነው? አትፋያል እዚሁ ዲሲ አካባቢ ነው እርግጠኛ ነኝ። ግን ዲሲ አካባቢ እንግዲህ ቨርጂኒያ፣ ሜሪላንድ ራሱም ዲሲ አለ እና የት አካባቢ ነው የሚሆነው? ቦታው በጣም አመቺ ቦታ ነው። በአርሊንግተን ቨርጂኒያ ክሪስታል ጌትዌይ ማሪዮት ሆቴል አዳራሽ ነው የሚሆነው። በዚህ ዝግጅት ላይ እንግዲህ ኢትዮጵያ ወገናችን ሁሉ እንዲገኙ አዘጋጅ ኮሚቴው ጥሪውን ያቀርባል። መልካም፣ እንግዲህ ቀኑ የፊታችን ቅዳሜ ሳምንት ነው። እግዜር ይስጥልን። ምናልባት ዝግጅቱ ላይ ደግሞ የተለየ መስተንግዶ ካለ እና ለአድማጭ ይጠቅማል የምንለው ነገር ካገኘን ሌላ በሌላ ጊዜ በሌላ ፕሮግራም እንገናኛለን። በጣም ለአሁኑ አመሰግናለሁ። በርቱ፣ ይቅናችሁ። አመሰግናለሁ አቶ አዲሱ። አድማጮች ቀደም ብለን ጠቀስ አድርገናል። ጋሽ ተክሉ ታቦርም ስለ ጋሽ ሙሉጌታ ሉላ ምስክርነቱን ይሰጣል። በ1956 ኮርሱን ጀምሬ ይሄ ሬዲዮ ጋዜጠኛነት በ57 ሬዲዮ ስገባ በ58 አካባቢ ነው እኛ ጋር ትርጉም ብዬ አልነበረም ትርጉም ክፍል እንዳለ መጥቶ የተዋወቅ ነው። የዛን ጊዜ ነው፣ እዚያን ጊዜ ወደ ፕሬስ መጥቶ እንደነበረ ነው። ገና እሱም ስራ መጀመሩ። አዎ በፊት ምስራች ድምፅ እንደሚሰራ በኋላ ስንተዋወቅ የሰማሁት ነው። የሚገርሙ ነገር ነው። ግሩም የሆነ ድምፅ የነበረው ነው። መልእክቱም መንፈሳዊ ቢሆንም፣ ምስራች ድምፅ ጥሩ መልእክት ነበረው። ከዚ በኋላ በጋዜጦች ሲጽፍ በብዕሩ አውቀዋለሁ ክሪቲካልም ነው ለእያንዳንዱ ነገር እንትን ሲል ተቺ ጽሁፎችን አለ ሲፈልግ ያሽሟጠጣል እሱም ለአንድ ትችት ዳርጎታል ለሌላ ትችት ባለማወቅ ሊሆን ይችል ይሆናል እና በተለያየ የብዕር ስምም ሲጠቀም አውቃለሁ አንዱ ተርቡ ነው የሚለው ሌላው ስልቁ ነው የሚለው ሌላው በስቡ ነው የሚያወጣው ከሰዎች ጋር ስንሻው ተገኛለሁ። በኋላማ ጸጋዬ ገብረ መድህን እሱ በሌላ እንትን ምስለ እኔ እንግዲህ በእኔ አስተያየት እና በእኔ ግምት የመንግስት ለውጥ ተደርጎ አሁን ያለው መንግስት እንትን ካለ በኋላ ሙሉ ጌታ ምን ያህል አንባቢ እንደነበረ ምን ያህል ሀሳበ ሰፊ እንደነበረ ምን ያህል ድፍረት አውጥቶ እንደሚናገር ማንም ሰው ያንን እነኛን ጽሑፎች ብቻ ፈልጎ ቢያነብ፣ እኔ በእውነቱ የእሱ ሁኔታ በጣም ትልቅ ሰው ነው፣ እኔ ትልቅ ሰው ነው ያጣ ነው ብዬ መናገር እችላለሁ። በየትኛውም ሳብጀክት ኢትዮጵያን በተመለከተ ይሄ ዝም ብሎ እንዲሁ በንግግር ብቻ ወይም ደግሞ ገሌ በዚህ እንትን አለ ሳይሆን ማስረጃዎችን ወይም ከራሱ የተከማቸ ልምድ አንስቶ ሲሞግት ድንቅ የሆነ ሰው ነው። በእውነቱ ትንሽ እንደው መቼም ሰው ሁላችንም ወደዛ ምን ሄድ መሆናችን ቢታወቅም ትንሽ እድሜ ኖሮት ትንሽ በቀጣዩ ጊዜ ይህንኑ አገልግሎቱን ቢሰጥ በጣም ነው እንትን ምለው በእንግሊዝኛም ይጽፍ ነበር። ይሄ ሌተስ ጎሲፕ ብሎ ኢትዮጵያን ሄራልድ ላይ የሚጽፋቸው ነገሮች አልቁም ነገሮች ናቸው ግን እንድታነባቸው ነው እንትን የሚልህ የሚያደርጋቸው በምጸት ጥሩ ብለኛል። በምጸት የሚጠቀምባቸው አለ። ያ እኮ የሰዎች የተወሰነ ተፈጥሮ እንጂ እኔ አሁን እንደዛ በልብልህ ብትለኝ አንተ ስትናገር ተረድቼህ ምስጋና አቀርብልህ ካልሆነ በስተቀር እኔ አልችልም። እሱ ግን በእያንዳንዱ ሁኔታ ላይ ይህንኑ ሁኔታ አንጸባርቆ የሚያነበው ወይም የሚያደምጠው ሰው እንዲገዛለት ወይም በሀሳቡ እንዲመጣለት ነበር። ትልልቅ ሀሳቦች በሚመጡበት ጊዜ ደግሞ አንዳንድ ጊዜ ይገርመኝ ነበር እዚያ ጦጵያ መጽሔት ላይ የሚያነሳቸው የነበሩት ነጥቦች የሕግ፣ የፖለቲካ፣ የተለያዩ አስተያየቶች ይገርመኛል። አሁን ስም መጥቀስ አያስፈልግም። ከአንደኛው ጋር ሎውየር የሆነ ሰው ሙግት ውስጥ ገብተው ስለ ናዚ ጀርመኒ ጊዜ ይደረግ በነበረው ከይቅርታና ይቅር ባለማለት መካከል ያመጣቸው የነበሩት አርጊሜንት፣ ያም በጣም የተከበረ የህግ ሰው ነው፣ እሱም ይመልስ ነበር። መጨረሻ ላይ ግን የሙሉ ጌታን ሐሳብ ለመርታት በእኔ ግምት፣ በእኔ አስተያየት አልቻለም። እንዳውም አቆመ። እንደዚህ ያለ ከበድ ያለ አስተያየት ያለው ሰው ነበረ። በሰውም ከሰውም ጋር ደሞ የመግባባት ሁኔታ ይገርማል። ከትንሽ ከትልቁ ከሁሉም ጋር ስምም ነው። የሁሉ ጓደኛ ነበረ በጣም ከሁሉ ጋር። እኔ በጣም ነው የሚገርመኝ። አንዳንዱ እንግዲህ መቼም ሰው ማለት በሰዎች ባህርያችን ለአንዱ ይመቻል፣ ለአንዱ ላይመች ይችላል። ከዛ ውጪ ከሰው ጋር ይግባባል። ሰው ለመርዳት አቤት አቤት። አንዳንድ ጊዜ ከመስመሩ ወጥቶ ሰዎችን ለመርዳት ያደርግ የነበረው ጥረት ፕሬስ ውስጥ እያለ እኔ ይገርመኛል፣ እንዴት ይህ ሰውዬ ከራሱ ስራ ጋር ባልተያዘ ነገር ሁሉ እየገባ መልካም ሰው ነበር። እውነቱ ሙሉ ጌታ በጣም በቅርብ አውቀዋለሁ። ደስ ያለኝ አንድ የተዘጋጀ ፕሮግራም ላይ አንዳንዶቹን ነገሮች ሲያነሱ ሰምቼ ትክክል ነው። አእምሮ በስ ብዙ ጊዜ ስንገናኝ፣ እንደ አንተ እንዴት ነው አእምሮ ሁል ጊዜ ታስታውሳለህ? ይላል አንድ ነገር ልንገራችሁና በዚሁ ውላ ቁሞ የእኔም ቤተሰብ ድሮ አላውቅም አባቴ ሲነግረኝ ነው ሰምቼው በልጅነቴ እሱ እዚህ ጭንቅላቴ ውስጥ ገብቶ ነው እንትን ያለው እኔ መቼ እንደነገርኩትም ለሙሉ ጌታ አላስታውስም ከእኔ ስም ጀምሮ ሰባት ቤት መቁጠር አለብህ ይላል ድሮ መንገድ እንግዲህ ስታልፍ የማን ልጅ ነህ የገሌህ የማን እንትን ቢል ይመስለዚህ ነው የሚያስጠኑኝ ይመስላል እኔ ለምን ያስጠናኛል የሚል በኋላ ስጠይቅ ነው ይችን ሰምቶ ለልጆቼ እኔም ፍለጋ እንትን ሲል እነዛን ሲል ኡ ይላሉ፣ ሰባቱንም ተክሉ ታቦር፣ ርጌሳ፣ ኩልባዴ፣ ካቢሶ፣ ግልገሌ፣ ጎንደሬ፣ ትግሬ ብሎ እንትን ሲላቸው በቃ ቤት ውስጥ እንደው እንትን ነው የሚያረጋቸው ማለት። አንድ ቀን በሆነ መንገድ ሰምቶኛል። ያን አስታውሶም የሚናገር ሰው ነው። እንዲሁ ነገሩን እንትን ለማለት ነው። ከቅርበት በጣም እንተዋወቅ ነበር። እንግዲህ ምን ታደርገዋለ? ሁሉም ወደዛ የሚሄድ ነው ነው። አዲሱ ይህን የመታሰቢያ ዝግጅት እንግዲህ ከእለቱ በኋላ በተለይ ደግሞ የጋሽ ሙልጌታ ስራዎች ከቀረቡ በኋላ ሰፋ ያለ ዝግጅት እንደሚኖረንም ከወዲሁ ማስታወስ ደግሞ ይመስለኛል። ምናልባት በቦታው እኛም ከተገኘን እንገኛለን ብለን እናስባለን። እዛ ያየ ነውን የታዘብነውን ጋሽ ሙልጌታን ሊያጎሉ የሚችሉ ስራዎች ከቀረቡ አንድ ፕሮግራም ሰጥተን እናስታውሰዋለን ጋሽ ሙልጌታን። መልካም። ቀጣዩ የንጉሤ አክሊሉ መስኮት ቢሆንም ከዚያ በፊት ግን አዲሱ፣ ከዚያ በፊት ሙዚቃ ወይስ የምትለዋለህ? አለአለክ ቀለድክ። አዲሱ አለኝ አንተም አለክ እኔም አለኝ። አማርኛውን እንደቀለዱበት እኛም እንዲህ እንቀልድባቸው እንጂ። እሺ፣ የምንድን ነው? ከዚያ በፊት አድራሻችንን መናገር አንዘንጋ፣ አልተባባል። ትክክል፣ ስለ ዘነጋሁ ይቅርታ። የተከበራችሁ የራዲዮ መጽሔት ተከታታዎች ጻፉልን ስልክም ምቱልን። አይችን ውድጃታለሁ የእጅ ስልክ የሚመታ መሆኑን እርግጠኛ አይደለሁም እንጂ እንዳትደበድቡት። ምቱልን፣ ደውሉልን። ለራዲዮ መጽሔት አዘጋጆች ብላችሁ ስልክ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ትደውላላችሁ። ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ደብዳቤው ለአሜሪካ ድምጽ ራዲዮ አማርኛ አገልግሎት የራዲዮ መጽሔት አዘጋጆች 3 3 0 ኢንዲፔንደንስ አቨኒው ኤስ ደብልዩ ሳውት ዌስት ለማለት ነው። ዋሽንግተን ዲሲ 20237 ላኩልን። አሁን የንጉሴ አክሊሉ መስኮት ተከፈተ። የዓለም ዋንጫን የአፍሪካ ዋንጫን እና የአውሮፓ ዋንጫን ፖስተሮች ሰርቼ በመላው ዓለም በማስተዋወቂ ከፊፋ ፕሬዚዳንት የተላከልኝ ሽልማት በአዲስ አበባ ስቴዲየም ተቀብያለሁ። ሌላ ከቡር አቶ ይድነቃቸው ተሰማ የእጅ ሰዓታቸውን ተናዛውልኝ ሞተው አሁን ቤቴ ውስጥ በክብር ይገኛል። የሬዲዮ መጽሔት ፕሮግራም ተከታታዮች አሉላና አዲሱም እንዲሁ አዘጋጆቹ የኔ መስኮት እንደተከፈተ ከኔ ቀድሞ የገባው ታዋቂው የዛሬ እንግዳ የስፖርት ጋዜጠኛ የጥንት የጠዋቱ የአዲስ ዘመን ጋዜ ጣ ማለት ነው። ፋንታሁን ኃይሌ ነው። ፋንታሁን የስፖርት ጋዜጠኛ ነው። እንደገናም ደግሞ ተርጓሚም ነው። የእኔ ነገር መቼም እዚያና እዚህ ነው እና እስቲ አንዳንድ ነገሮችን ደግሞ ለዛሬ እንጫወት። የአራዳ ልጅ ፍቅረኛው መገኔ የአራዳ ልጅ ከመጣልኝ አውቆ፣ አወይ መገላገል ዘጠኝ ወር ተጨንቆ ስትለው ከርማ ድንገት ተሰውራበት ኖሯል። ሚስጢሩን ለሚያውቁ ጓደኞቹ ሲስቡት የሚያልቀውን ሲጋራ እያቦነንና አንዳንድ ጊዜም የጋብቻ ቀለበት በጭሱ እየሰራ ሲጋራ ጨሳለሁ ለሷ ስል ለሷ ስል በየወረቀቱ አገኛት ይመስል። አላ አጅሬ! ይህንንም ግጥሙን የእልሁ መወጫ የፍቅረኛው ማማጫ አድርጎ ለጊዜው ቢጠቀምበትም ግጥሙ ግን ሲወርድ ሲዋረድ እኛ ዘንድ ደርሷል። የሬዲዮ መጽሔት ፕሮግራም ተከታታዮች ታስታውሱ እንደሆነ ባለፈው አስራ አምስት ቀን ሲጋራ በሀገራችን በሚገኙ የህዝብ መገናኛ ቦታዎች እንዳይጨስ መከልከሉን አንስቼ ተጨዋውተናል። ዛሬ ደግሞ ሲጋራ በእኛ ሀገር ብቻ ሳይሆን በመላው ዓለም በሚገኙ በተለይ በስፖርት ማዘውተሪያ ስፍራዎች እንዳይጨስ ያስደረጉ የአንድ ብርቅዬና ኩሩ ኢትዮጵያዊ ስም ከፍ እናደርጋለን። እንግዳዬ የስፖርት ጋዜጠኛና ተርጓሚ ፋንታሁን ኃይሌ ስቡራቶ የድነቃቸው ተሰማ አንዳንድ ሀገራት በሶስት መቶ ዓመት በአምስት መቶ ዓመት ከሚታደሏቸው ሰዎች ከሚፈጠርባቸው ሀገሮች ኢትዮጵያ እና የኢትዮጵያ ህዝብ፣ የአፍሪካ ህዝብ፣ የመላው ዓለም ያገኛቸው ታላቅ የስፖርት ሰው ነበሩ። ታላቅ የስፖርት መሪ ነበሩ። ከእሳቸው ጋር ለመስራት በመታደሌ በጣም እጅግ በጣም እድለኛ ነኝ። በስፖርት ተጠሪነት በየክፍለ ሀገሩ ስሰራ ለሰባት አመት፣ በጋዜጠኝነት ደግሞ ለስምንት አመት ክቡራት ነቃቸው ተሰማን አግኝቻቸዋለሁ። አስተምረውኛል። እሳቸው ጋር መዋል፣ እሳቸው ጋር መቀመጥ፣ እሳቸው ጋር ለአስር ደቂቃ ያህል እንኳን መቆየት ትምህርት ቤት ገብቶ እንደ መውጣት ነው። በጣም የምወዳቸው የማከብራቸውና ዓለምን እሳቸውን አክብሮ ብዙ በብዙ ነገርን ያጣናቸውን አባት። ሲጋራን በተመለከተ አንድ ሁለት ጊዜ አገቻቸዋለሁ። የመጀመሪያው ካይሮ ላይ በተደረገ ስብሰባ የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንቶችን ብቻ ሳይሆን የአፍሪካ የስፖርት ሚኒስትሮችና የስፖርት ኮሚሽነሮችን ሰብስበው በነበረበት ጊዜ በዚያ ላይ የመገኘት እድል አገቼ ስለ ሲጋራ እና ስለ አልኮል በስፖርት አደባባይ በስፖርት ማዘውተሪያ ስፍራ በስፖርት መለማመጃ ስፍራ፣ በስፖርት መወዳደሪያ ስፍራ፣ በጂምናዚየሞች እንዲሁም በብዛት ወጣቶች በሚገኙበት የስፖርት ቦታዎች ሁሉ እንዳይጨስ ማስታወቂያውም እንዳይለጠፍ ትግል ያካሄዱ ታላቅ ሰው ነበሩና ትግላቸውም ውጤት አግኝተው ነበር። ነገር ግን መሀል ላይ አንድ ችግር ተፈጠረ። ያም ችግር ምንድን ነው? ክቡራት ይድነቃቸው ተሰማ ታመው ወደ ሞት በሚጓዙበት ጊዜ ኬንያ ላይ ኦል አፍሪካን ጌምስ ሲካሄድ ነበርና በዚያ ጊዜ የሲጋራ ማስታወቂያዎች፣ የመጠጥ ማስታወቂያዎች ኩባንያዎቹ ስፖንሰር እናደርጋለን ብለው ስምምነት ላይ ደርሰው ማስታወቂያዎች እንዲለጠፉ እና የአፍሪካ ወጣቶች፣ የአፍሪካ ተተኪ ትውልዶች፣ የአፍሪካ ታዋቂ ስፖርተኞች እንዲያዋቸው መደረጉን ሲሰሙ ከታመሙበት ተነስተው መልዕክት በማስተላለፍ ያ ነገር እንዳይቀጥል፣ ወደፊት እንዳይቀጥል በሕመም ላይ እያሉ ማስደረግ የቻሉ ማስቆም የቻሉ ታላቅ ሰው ነበሩ። አፍሪካ ያጣችውን ታላቅ ሰው እስካሁን ድረስ እሳቸው የቀየሱት መንገድ ተቀባይነት አግኝቶ አሁን በዓለም ደረጃ በመንግስታት ደረጃ እንዲከለከል ተወስኖ ይኸው ተግባራዊ የሆነ ነው። የዛሬ ሁለት ዓመት የዛሬ ሁለት ዓመት ሀገራችን ውስጥ በዚሁ በሲጋራ ዙሪያ ተካሂዶ በነበረ ስብሰባ ላይ ተገኝቶ ያቀረበውን ሀሳብ በተመለከተ ደግሞ ሲናገር ደብረ ዘይት ላይ ይህንኑ ሲጋራ በተመለከተ ስብሰባ ተደርጎ ነበር። በዚያ ስብሰባ ላይ በአብዛኛው ኢትዮጵያ ውል የፈረመችበት ስለሆነ ሲጋራ ሕዝብ በሚሰበሰብባቸው ቦታዎች በስፖርት ማዘውተሪያ ስፍራዎች እና በሌሎችም በአጠቃላይ በሆስፒታሎች እና በሌሎችም ቦታዎች እንዲከለከል የኢትዮጵያ መንግስት የፈረመ ስለሆነ በዛ ላይ እንወያይ ብለውኝ ጠርተውኝ በዛ ላይ እኔም ተሳታፊ ሆኜ ነበር። ተሳታፊ በሆንኩበት ጊዜ አንዳንድ ነገሮች ተነሱ። እኔም የራሴን ሀሳብ ስሰነዝር ከሰነዘርኩት እንደው አንዱ ልንገርህ እና በዚያ ወቅት አንድ ታላቅ ድራማ ይታይ ነበር። ልክኛ ተሰብስበን ባለንበት ወቅት ታላቅ ድራማ በኢትዮጵያ ቴሌቪዥን ይተላለፍ ነበር። ምን ይሆን? ምናልባትም ስሙን ብጠቅስ ቅር የሚላቸው ሰዎች እንዳይኖርብኝ ነው የድራማው ዋና ተዋናይ ፒፓ የሚያጨስ እና ያንን ፒፓ እያጨሰ እንደዚህ አይነት ነገሮች ታዋቂ ሰዎች እንደዚህ የመሰሉ እውቅ እንትን አርአያ ሊሆኑ ሰው የሚችሉ ሰዎች አርቲስቶች፣ እና ሌሎች ሰዎች በቴሌቪዥን ታዋቂ ነኝ፣ ወጣቶች እያዩቸው ያንን ሲያደርጉ፣ ውልም ፈረምንም አልፈረምንም፣ አቆሙ አልንም አላልንም፣ አዋጅ አወጣንም አላወጣንም፣ ይህ አይነቱ ነገር እስካልቆመ ድረስ ውጤታማ ልንሆን አንችልም፣ የሚል አስተያየት በመሰንዘር ያ ተቀባይነት አግኝቶ አሁን በየድራማው ላይ እና በየእንትኑ ላይ በየፊልሙ ላይ በሚቀርብበት ጊዜ ሲጋራ የሚያጨስ ሰው ማናይበት ደረጃ ላይ ደርሰናል። አመሰግናለሁ። ፋንታውን ሀይሌ ዮሴፍ መቼም ቢያብሉት ጽድቅ የለውም ዛሬስ ቢሆን ታዲያ ስታዲየማችን ለኢትዮጵያ ፉትቦል ፌዴሬሽን ቋሚ የገቢ ምንጭ እንደመሆኑ ከላይ ፉትቦል ከስር አልኮል እያስተናገደ አይደል ይነቃቸው ከሀያ ዘጠኝ አመት በኋላ በህይወት ተመልሰው የዛሬውን የሬዲዮና የቴሌቪዥን የአልኮል ማስታወቂያ ቢሰሙ ምን ይሉ ነበር ብዬ ራሴም በራሴ እጠይቃለሁ ለሁሉም በሚቀጥለው ፕሮግራም ስለሚያጨሰውና ስለ ጭስ አልባው የሀገራችን ባቡር ለመጨዋወት ቀጠሮ ይዘን ከመሰነባበታችን በፊት ሲጋራን በተመለከተ አንድ ቀልድ ላጫውታችሁ። ይህም ቀልድ ደግሞ በቀልድ ከታወቁት ካለቃ ገብረሃና ጋር የተያያዘ ነው። ከቀድሞ አባቶች አንዳንዶቹ ጉንፋን ሲይዛቸው እንደ ሲጋራ የሚያጨሱት ማዕዛው የሚያውድ ለየት ያለ እጽ ነበራቸው። እጽ ይሀዩ ወእጽ ይቀትል እጽ ያድናል፣ እጽ ይገላል እንደማለት ነው። አንድ ቀን ታዲያ አለቃ ገብረሃና ጉንፋን ይዟቸው ኖሮ ይህንኑ እጽ ሲያጨሱ ያያቸው ደቀ መዝሙራቸው አስር አስር ጊዜ እጅ እየነሳ ወደ እሳቸው እየቀረበ አለቃ፣ እርሶ ብሉይና ሀዲስ እየተረጎሙ የሰማኒያ አሀዱን መጽሐፍት ምስጢር እያመሰጠሩ እንዴት ሲጋራ ያጨሳሉ? ሲላቸው፣ ድንገተኛ ጥያቄ ነበርና አለቃ ለጊዜው ደንገጥ ብለው ትኩር ብለው ከተመለከቱት በኋላ ጉሮሮዋቸውን እየጠራረጉ ከብቴ አሉት። በእጃቸው ወደ እሳቸው እንዲቀርብ እያመለከቱት ስማኝ ከብቴ። ከብቴ ማለት አድማጮች፣ በነገራችን ላይ የጥንት መምህራን ከተማሪዎቻቸው ቁጥር መብዛት የተነሳ የእያንዳንዱን ተማሪ ስም ለመለየት እና ለመያዝ ስለሚቸገሩ ለሁሉም ተማሪ የሚያወጡት የወል ስም ነው ከብቴ ማለት ገሬ የዋሄ ታዛዤ እንደማለት ነው እና ከብቴ ለመሆኑ ሲጋራ የማን ወገን ነው አሉ አሉት እሱም የአሬዎስ ነዋ አለቃ አሁን ይሄ ጠፍቶት ነው እርሶ ሲላቸው እሳቸውም እንግዳውስ ከሱ ተወለድና ሞግተኝ ብለው በዘዴ አመለጡ ይባላል። የዛሬ ዝግጅቴን በዚህ ላብቃ። አመሰግናለሁ። ደህና ሁኑ አድማጮች። ወደ ማጠቃለያችን እየገሰገስን ነው። አዎ አሉላ ለመሽቱ ያልነውም በዚሁ ልንቋጭ ነው። አድማጮች የቀረን እስከ ማጠቃለያ ዜናው የሚያዳርሳችሁ ይህ የምታዳምጡት ዜማ ይሆናል። ለመጨረሻው ስልብ ግን እንመለስለን ያጀሚላ ሲንዘለዴ ያጀሚላ ያጀሚላ ያጀሚላ

ላሆር በተባለች የፓኪስታን ምስራቃዊት ከተማ ዛሬ ምሽት ሰው በበዛበት መናፈሻ ቦታ ላይ በተፈጸመው ያጥፍቶ ጠፊ ፍንዳታ ከ60 በላይ የሚሆኑ ሰዎች ተገድለው ቢያንስ 300 እንደቆሰሉ የፓኪስታን ባለሥልጣኖች ገልጸዋል። ትላንት ቅዳሜ በዩናይትድ ስቴትስ በዲሞክራቲክ ፓርቲ ተወክለው ለፕሬዝዳንትነት ለመወዳደር በሚካሄዱ የምርጫ ውድድር የቬርመንቱ ሴነተር በርኒ ሳንደርስ በዋሽንግተን ክፍለ ሀገር በአላስካና በሐዋይ አሸንፈዋል። አላስካ ውስጥ 82 ከመቶ በዋሽንግተንና ሐዋይ ደግሞ 7 ከመቶ ድምፆች ቢያገኙም ክሊንተን የተወካዮች ምርጫ ስለሚያገኙ አይደርሱባቸውም። የሮማዋ ካቶሊክ ቤተ ክርስቲያን ርዕሰ ሊቀነጳጳሳት ፍራንስስ ዛሬ በዓለም ዙሪያ ተከብሮ በዋለው የአውሮፓውያን ፋሲካ በዓል በቅዱስ ጴጥሮስ አደባባይ ላይ ባደረጉት ቅዳሴ ዓለም ከከይሲና ጭካኔ ከተመላበት ኃይል ይልቅ የፍቅር መሳሪያ እንዲጠቀም ጥሪ አድርገዋል። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር ፕሮግራም አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናብታለን። ሰላም ደናደሩ።